የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምፅ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀመረ። አብራችሁን ካመሻችሁ ከምትሰሟቸው ጉዳዮች መካከል ኢትዮጵያ የጥላቻ ንግግርና ሐሰተኛ መረጃ ስርጭትን የሚመለከት አዋጅ በዛሬው ዕለት አጽድቃለች። ይህን የተመለከተው ዘገባ በምሽቱ ይደመጣል። ለአንድ ዓመት ያክል ለስራ ፍለጋ ቆይቻለሁ። አንድ ዓመት ሙሉ ስራ አላገኘኝም። እህቴ ነች፣ አስተማረችኝ። ፋዘርም ሆነ ማዘር በህይወት የሉም። ሮቤል መብራትን የምታስታውሱት ይመስልናል። በሜካኒካል ምህንድስና ቢመረቅም በተማረበት ዘርፍ ስራ ለማግኘት በመቸገሩ ወደ ጫማ ማጽዳት ስራ የዞረ ወጣት ነው። ዛሬ ግን አንድ የመስራች ተሰምተዋል። አብረን እንጋረዋለን። ያን የተለያዩ ቴክኖሎጂዎች የተለያዩ ፕሮጀክቶችን የተያይዙት በአሁኑ ሰዓት ስናስብ በውጭ ሀገር ካምፓኒ ያሉ አገር ውስጥ ባለሀብቶች አንድ ላይ በመሆን ነው እየተሰራ ያለው። ያ ቅኝ ግዛት በተዘዋወሪ እንደመጣ ያህል ነው ለእኛ ይሰማል። አሁን ደግሞ የሰማነው ህሩይ ሰአሌን ነው። በርኖስ ዲዛይነርስ የተባለ የቴክኒክ ድርጅት መስራች ነው። ወደ ኋላ ከምታዳምጡት ቆይታ የተወሰደ ነው። ተጨማሪ ጉዳዮችንም ይዘናል። በምሽቱ ሀብታሙ ስዩ ማስተናግዳችኋለሁ። በመቀጠል ደግሞ ኤደን ገረመው የዓለምን ውሎ በአጭሩ ታጋራናለች። አመሰግናለሁ ሀብታሙ። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ድርጅት ባወጣው ዘገባ መሰረት ሶማሊያ ውስጥ በጋዜጠኞች ላይ የሚፈጸመው ጥቃትና ማስፈራራት ወከባ የታከለበት መሆኑን፣ ሶማሊያም በዓለም አቀፍ ደረጃ ለጋዜጠኞች እጅግ አደገኛ ከሚባሉት ሀገራቶች አንዷ መሆኗን ይፋ አድርጓል። አምነስቲ ያወጣው ዘገባ ጽንፈኛው ቡድን አልሸባብ፣ የሀገሪቱ ፖሊሶችና የተለያዩ የመንግስት ባለስልጣናት በጋዜጠኞች ላይ የሚፈጽሙትን ግድያ የማስፈራራትና የማዋከብ ተግባርን በዝርዝር አቅርቧል። ፕሬዚዳንት መሐመድ አብዱላሂ ፈርማጆ ከሶስት ዓመታት በፊት ስልጣን ላይ ከወጡበት ጊዜ አንስቶ ስምንት ጋዜጠኞች ተገድለዋል። አምስት ጋዜጠኞች በአልሻባብ ሁለት ደግሞ ባልታወቁ ታጣቂዎች መሞታቸው ታውቋል። አንድ ጋዜጠኛም በፖሊስ ተገድሏል ይላል አምነስቲ ኢንተርናሽናል ያወጣው ዘገባ። የሱዳን የሽግግር መንግስት እንደ አውሮፓውያን አቆጣጠር በ2000 ዓ ም ማለትም ከ20 ዓመታት በፊት ማለት ነው፣ ዩኤስኤስ ኮል በተባለች መርከብ ላይ በተፈጸመው የቦምብ ጥቃት ሰለባ ከሆኑት ቤተሰቦች ጋር ስምምነት መፈራረሙን ዛሬ አስታውቋል። የሽግግሩ መንግስት ስምምነቱን የፈረመው ከዩናይትድ ስቴትስ የአሸባሪነት ደጋፊ መንግስታት ስም ዝርዝር ለመውጣት ሲል መሆኑንም አስታውቋል። የሱዳን ባለስልጣኖች በተናገሩት መሰረት ስምምነቱ ዋሽንግተን ላይ የተፈረመው ባለፈው ሳምንት ሲሆን ነገር ግን በ ምምነቱ ላይ ስለተፈረመው ጉዳይ ይፋ አልተደረገም። ከ20 ዓመታት በፊት ጥቅምት 12 ቀን ዩኤስኤስ ኮል በተባለች መርከብ ላይ ጥቃት የተከፈተው በደቡባዊቷ የየመን ወደብ ኤደን ላይ ነዳጅ ትሞላ በነበረችበት ወቅት ነው። በጥቃቱ 17 ባህርተኞች ሲገደሉ፣ በርካቶች ሌሎች ደግሞ ቆስለዋል። አልቃይዳ ለጥቃቱ ኃላፊነቱን ወስዶ ነበር። ሱዳን አልቃይዳን በመደገፍ ተከሳለች። ነገር ግን ከቦምብ ፍንዳታው ጋር ግንኙነት የለኝም ስትልም አስተባብላለች። ሁቤይ በተባለው የቻይናው ማዕከላዊ ክፍል ተጨማሪ 254 ሰዎች በኮሮና ቫይረስ መሞታቸውን ባለስልጣናቶች ገልጸዋል። የበሽተኞች ብዛትም በከፍተኛ ደረጃ እየጨመረ እንደሆነ ነው ያስታወቁት። በሁለት ወራት ውስጥ የተስፋፋው የኮሮና ቫይረስ ማዕከል የሆነው ሁቤ ክፍለ ሀገር የጤና ባለስልጣኖች የምርመራ አሰራራቸው በላቦራቶሪ መሆኑ ቀርቶ መላ አካልን በኮምፒውተር ወደ ማየት መቀየራቸውንም ተናግረዋል። የበሽተኞቹ ብዛት በተከታታይ ለሁለት ቀናት ቀንሷል ስትል ቻይና ባስታወቀችበት ማግስት ነው የአሁኑ የመባባስ ዜና የተሰማው። በተያያዘ ቻይና ውስጥ በተዛመተው የኮሮና ቫይረስ በሽታ ምክንያት ዓለም አቀፉ ዓለም አቀፍ የአውሮፕላን በረራዎች ወደ ቻይና መብረራቸውን ባቆሙበት በአሁኑ ጊዜ ግዙፉ የአፍሪካ የአየር በረራ ተቋም የኢትዮጵያን አየር መንገድ በረራ አላቆምም ማለቱ ተዘግቧል። አየር መንገዱ በረራውን እንዲያቆም ጫና እየተደረገበት ቢሆንም የአየር መንገዱ ዋና ስራ አስኪያጅ አቶ ተወልደ ገብረ ማርያም የአውሮፕላን በረራ ማቆም የቫይረሱን መዛመት የሚገታ መሆኑን የሚያሳይ ማስረጃ የለም ማለታቸውም ተጠቅሷል። ከቻይና ባለስልጣኖች ጋር በመተባበር ምርመራ ማድረግ ይበጃልም ብለዋል። በያዝነው ሳምንት 47167 የሚሆኑ ተሳፋሪዎች በኢትዮጵያ ባለስልጣናቶች ተመርምረዋል። 1607 የሚሆኑት ከቻይና የተጓዙ ናቸው። ጥቂቶች የባት ስለታየባቸው በተወሰነ ቦታዎች እንዲቆዩም ተደርጓል። የኢትዮጵያ አየር መንገድ ወደ አምስት የቻይና መዳረሻዎች በሳምንት 35 በረራዎችን ያደርጋልም ተብሏል። አድማጮች ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም በጣም እናመሰግናለን። ወደ ቀዳሚ ጉዳይ እንሻገር። ሮቤል መብራቱ ከደብረ ታቦር ዩኒቨርሲቲ በሜካኒካል ኢንጂነሪንግ ተመርቆ ስራ ማግኘት ባለመቻሉ ምክንያት ባህር ዳር ውስጥ ከማስታወቂያ ሰሌዳ ስር በጫማ ማሳመር ወይም የሊስትሮ ስራ ላይ ተሰማርቶ ነበረ። በወቅቱ በባህር ዳር የምትገኘው የአሜሪካ ድምፅ ጋዜጠኛ አስቴር ምስጋናው አነጋግራው አሰምተናችሁ ነበረ። አሁን ላይ ሮቤል አዲስ መልካም ዜና ሰምተዋል። አስቴር ምስጋናው ከሁለት ወራት በፊት በባህር ዳር ከተማ ጫማ በማሳመር ስራ ስለተሰማራ ወጣት የሕይወት ተሞክሮ ማቅረባችን ይታወሳል። ወጣቱ ሮቤል መብራት ይባላል። በደብረ ታቦር ዩኒቨርሲቲ በሜካኒካል ኢንጂነሪንግ በ2010 ዓ ም ቢመረቅም በተመረቀበት ሙያ ግን ስራ ማግኘት አልቻለም። ሮቤል ስራ በማፈላለግ ለአንድ ዓመት ያህል ቆይቷል። ከዚህ በላይ ያለ ስራ መቀመጥ እንደማይችል ራሱን በማሳመን የሊስትሮ ስራውን እንደጀመረ ነው ባለፈው ዝግጅታችን የነገረን ሮቤል ከተናገራቸው ጥቂቶቹን ለማስታወስ ያህል አንድ አመት ያክል ለስራ ፍለጋ ቆይቻለሁ። አንድ አመት ሙሉ ስራ አላገኘኝም። እህቴ ነች ያስተማረችኝ። ፋዘርም ሆነ ማዘር በህይወት የሉም። ሲስተር ከሚገባውን ነገር አድርጋ እሷ ሳትማር እኔ እንድማር አድርገኛለች። ለእኔ ስትል ትምህርቷን አቋርጣ የጉልበት ስራ እየሰራች ነው ያስተማረችኝ። እዚህ ደረጃ እንድደርስ አድርገኛለች እና እሷላ ለማስቸገር ነው። ከዚህ ሁሉ ወደዚህ የገባውበት ማለት ነው። በዋናነትም ይህም ቦታ የመረጥኩበት ማስታወቂያ ለማየት እንዲመቼ ብዬ ነው። እንደ ቤተ ክርስቲያን መቼም ቦርድ ሳልሳለመው ወደ ስራ ሁሉ ቁጭ አለለ። ይህን የሮቤልን የህይወት ታሪክ ያደመጡ አንዳንዶቹ ስራ በማፈላለግ አጋርነታቸውን ሲያሳዩት፣ ሌሎቹ ደግሞ አብረን እንስራ የሚል ጥያቄ እንዳቀረቡለት ነግሮናል። ከሁለት ወር በኋላ ከሮቤል ጋር በነበረን ቆይታ ከሁለት ድርጅቶች ጋር አብሮ የመስራት እድል እንዳገኘ ነው የነገረን። እድሜ ለቪኦኤ ማለት እንችላለን ይመስለኛል። እናንተ ኢንተርቪው ካደረጋችሁ በኋላ ቀጥታ ስራ ተግኝቶልኝ፣ ቅጥር ተፈጽሞልኝ፣ ወደ ስራ ነው የገባሁት። ስቶሪውን አይተው እናንተ ጋር በመደወል የኔ ስልክ ተቀብለው ቀጥታ አግኝተውኛል። ይህንን በማድረግ ትልቅ ስራ የሰራው አቶ ገመችስ ትልቁን ስራ የሰራልኝ ሰው ነው። ከኢብር ካምፓኒ ቺፍ ማናጀር ጋር ከአቶ በውቀት ጋር ነው ያገናኘኝ። አቶ በውቀት ደወሉልኝና ስራ ተገኝቶ ላህል መስራት ትፈልጋለህ? የተባልኩት ያው በጣም ደስ አለኝ። በሰቱ የነበረው ነገር ቁጭቢ የምሰራውን ታውቁ ነበረ። እውነት ለመናገር በጣም ያውም ደግሞ ስራት መስራት ትፈልጋለህ ሲባል፣ ቦታ ራሱ ተመርጬ አዲስ አበባ ይሆንልህ ወይስ ባህር ዳር ቱ በመረጥኩ አንተ በፈለግከው ቦታ ይሆንልህ አሉኝ። እኔም በምርጫዬ ያው ባህር ዳር ይሆንልህ ብዬ እንዲ ተመርጦ ስራ ማግኘት ትንሽ ከብዶ በነበረበት ሰዓት እንደዚህ ሲባል ትልቅ ደስታን የተሰማኝ ስራውን አግኝቴ ጀምሬ ያለሁ ማለት ነው። እዚህ ኢብር ካምፓኒ ውስጥ ከገባህ ምን ያህል ጊዜ ሆነ ደሞዝ ሳግንታል ደሞዝ ያው በላሁን ሁለተኛ ወሪ ከበላሁኝ ሁለት ወር ደሞዝ ተከፍሎኛል የተሰጠ ቦታ ማርኬቲንግ ኦፊሰር ነው ደሞዙ ስድስት ሺ አራት መቶ ብር ነው ያው ኔት ደግሞ አምስት ሺ ብር ይደርሰኛል ማለት ነው ሌሎች አማራጮች ግን መተውልህ ነበር እውነት ነው መተውልህ ነበር ለምሳሌ ኬሞኒክስ የሚባል ድርጅት ፊውስኔት የሚባል ፕሮጀክት ላይ መተህ እዚህ የምሰራበት ቦታ ሊስሮ የምሰራበት ቦታ ላይ ከኛ ጋር መስራት ትፈልጋል አለህ ብለው አናገሩኝና አሻልኳቸው ማለት ለየት ሆኖ ነበረ። የኢብር እና በሰዓቱ ድና ያደረጉትኝ የኮንትራት ስራ ነበር። አስቀድሞ ስለ ስራው ነግረው ስለነበረ ኮንትራት ስራ ነው። ሰዓት ማለት መስራት የምችለው ከዚህ ጋ ስለማይገናኝ እሺ አልኳቸው። ጠዋት አናገሩኝና ከሰዓት ፈተና እንዳለ ነገሩ። ከሰዓት ለፈተና ተዘጋጅ ተሄድኩኝ፣ ፈተናውን አለፍኩኝ። ይህን ያደረጉት ማን ናቸው? አቶ ማንደፍረ ይባላሉ። ከኬሞኒክስ ማለት ነው ፊዩስኔት ፕሮጀክት ማለት ነው እና እርሳቸው አግዘውኛል። ህጄ ስልጠና ወሰድኩ ለሳምንት ያክል ስልጠናን ከወሰድኩ በኋላ ቀጥታ ተመድቼ ስራ ነው የገባሁት እና ይህንን እድልም አግኝቼ አለሁኝ። እስከ ሁለቱም ሆኖ አንድ ስምንት ሺህ ብር ይደርሰኛል። የሁለት ስራ ባለቤት ሆነሃል። ጥሩ ደሞዝተኛ ነህ ማለት ነው። አዎ እውነት ነው። ማለት ኮንትራት ቢሆንም ያው ለጊዜው ያለው ነገር እንዲ ነው። የሁለት ደሞዝ ባለቤት ሆኛለሁኝ እግዜር ይመስገን። እንግዲህ ያው በፊት የነበረውን ነገር ታውቂያለሽ። ታ በጣም ከእጅ ወደ አፍ የሆነ ነገር ነበር። አሁን ደግሞ የተሻለ ነገር ነው። ሁለቱም ደሞዝ አለ፣ እግዜር ይመስገን። እንግዲህ ምን በኑሮ ላይ የተለወጠው ነገር ምንድን ነው? በፊት ከእጅ ወደ አፍ የሆነ ኑሮ ነበረ። ለምሳሌ ከከተማ ወጥቼ ነበር፣ ቤት ተከራይቼ ነበር። ማለት አቅሙ ስላል ነበረ ማለት ነው፣ በቅናሽ ዋጋ። አሁን ደግሞ ያው በተሻለ ነገር ወደ ማል ከተማ መጥቼ ካለባብስም ለቢሮ የሚሆን ልብስ ለብሼ ምናምን ነገር ማለት ከሊስትሮነት የሚመጥነውን ትቼ የኛውን አሁን ለቢሮ የሚሆነውን ነገር አሟልቼ ምናምን የተሻለ ነገር ነው። በአመጋገብ ቢሆን በሁሉም ነገር የተሻለ ነው ከባለፈው ማለት ነው። እንዲህ በኑሮ በላይፌ ላይ እንደዛ ምት ለውጥ አምጥቻለሁ። እህቴ ናት የቀን ስራ እየሰራች አስተማረችኝ። እሷንም ላለማስቸገር ነው ወደ ጫማ ጠረጋ ስራ ተሰማርቼ ራሴን ስረዳ የነበረው ብልሀይ ነበር ከዚህ በፊት እና አሁን እህትህን ትረዳለህ ወይ? አሁን እሷ ምንም እንደማትፈልግ አሁን ለአንተ ለስራ የሚሆንክን ነገር አስፈል አሟልተህ ልብስ ሆነ ጫማና ነገር አሟላበት ለቤትም ከራ የተሻለ ቦታ ኖርበት ብላ አሁን ላይ አትፈልግም። አንተ የተሻለ ነገር የተሻለ አቅም ላይ ስትሆን ነው ከዛ በኋላ ነው የምፈልገው ብላ ያው ማለት አሁን ላይ ምንም እንትን ያልኩት ነገር የለም። መቼም የሚረሳም አይደለም። ነገሮች ሲስተካከሉ የተሻለ ነገር ደግሞ እሷ የተሻለ እንድትሆንልኝ ይችላሉ የሚችለውን ሁሉ አድርግላት አለ። ስራን አለመናቅ የሚያሰጠው ሽልማት አለ። ያን ሽልማት አንተ አግኝተሃል ብዬ አስባለሁ። ስራን ወጣቶቹ እንዳይንቁ ምንድን ነው የምታስተላልፈው? ከአንተ ህይወት ተሞክሮ ተነስተ እንደኔ የተቸገረ ካለ ቤተሰብ የሚያስቸግር ካለ ወጦ ወረድ ብሎ ሳበቃ ሰርቶ እንደኔ አይነት ሽልማቱን ማግኘት ነው። አመሰግናለሁ። መልካም የስራ ዘመን ይሁንል። እሺ፣ እኔም አመሰግናለሁ። በጣም ትልቁን ስራ ይሰራልኝ የዚህ ቦታ እንደደርስ ያደረገኝ ወረድ ብላችሁ ደግሞ ማየታችሁን በጣም ወድጃዋለሁ። ማለት በቃ እንዲህ ነው ስራ ከተባለ ማየ ማየት ትንሾችን አይታቸው እንደዚህ ለውጥ ሲኖር ደግሞ በጣም እርግጠኝነት ትደሰታላችሁ። እናንተ ደስ ብሎኛል በጣም በእናንተ በኩል ደስተኛ ነኝ። እናመሰግናለን። እሺ አመሰግናለን። ሮቤል እንግዲህ አሁን በደረስክበት ደረጃ እኛም በጣም ደስተኛ ነን። እንኳን ደስ ያለህ። መጪው ዘመንህ እጅግ ስኬት የሚመዘገብበት እንዲሆን እንመኝልሃለን። አድማጮች እንደሰማችሁት ሮቤል ስራ እንዲያገኝ የረዱት ገመችስ እጄታ የተባሉ በሌላኛ የኢትዮጵያ ገጽ ላይ የሚኖሩ አድማጫችን ናቸው። አቶ ገመችስ ስህል ለማድረግ ምን አነሳሳቸው? ስለ ወጣት ሮቤል ለማወቅ ቻልኩት የእናንተ ድረገጽ ላይ ገብቼ ነው ዜናውን ስመለከት በጣም ነው የያዘነት ወጣት ሮቤል ኢንጂነሪንግ ተመርቆ ሊስትሮ መሆኑ እጅግ በጣም ተሰማኝ አንድ ሰው ደግሞ አድጋለሁ ብሎ ካሰበ ስራንስ አይነት ተሰራ መቀየርና መለወጥ እንደሚችል አሰብኩ ግን ለሞራሉ ደግሞ ስሮ ነው ለመስራት አምስት አመት መማር የጠበቅበት ኢንጂነሪንግ ያው ጥሩ ነጥብም አለ ወዲያው ይህን ዜና ወደ ወደሰራችው አስቴር ወደምትባለው ጋዜጠኛ ደወልክ። ስልኩን ለማግኘት የሮቤልን ስልክ ሰጠችኝ። እሷም ወዲያው ደወልኩለት። ስራ አገኝልሃለሁ አልኩት። የማውቃቸው ካምፓኒዎች ጋር ደወልኩ። ሶስት ካምፓኒ ጋር ነው ፍንቃሴ ያደረግኩት ሶስቱም ይቀበለዋለን አሉ። ባይሆን የራሴም እኛም ድርጅት እኔ መስመራው ድርጅት ስላስቀጥረው ነበረ። ቢኮዝ በጣም አራያ መሆን የሚችል እና ሌሎችንም አበረታታት የሚችል ልጅ መሆኑን ነው ያየሁት። ግን ባህር ዳር ላይ እዛው ባለበት እንዲቀጠር የሚያደርግ ኢብር የሚባል ድርጅት አቶ በውቀት አፈር የሚባሉ ስለተባበሩ እጅግ በጣም ላመሰግናቸው ወዳለሁ በዚህ አጋጣሚ ስራ ላገኝ። ስለዚህ ወጣቶች ስራ ለማግኘት የማድረግ አለባቸው የመጀመሪያ እና ትልቁ ነገር ስራ ለማግኘት ነጻማ ምን ብቻ አይደለም፣ ሰዎችን ማወቅ አለባቸው ኪፖርሰነል ማለት ነው። አሁን ብዙ ሰው የሚለው ምንድን ነው በዘመድ ነው ስራ የሚገባው ምናምን ሊል ይችላል። የግል ካምፓኒዎች ላይ ወል በዘመድ ላይሆን ይችላል። በእውቅናም ሰው ሪኮመንድ ያደርጋል እና ታሪኮችን ማወቅ ሂስቶሪዎችን እያልኩ ያለው ተጽዕኖ ፈጣሪ ለመሆን መሞከራቸው ሰዎች አቴንሽን እየሰጧቸው ያደርጋል። ሁለተኛ ስራን አለመናቅ፣ ልክ እንደ ወጣት ሮቤል በተሰማሩበት ላይ ጠንክሮ ከሰሩ ኢቭን በኢንጂነሪንግ ተመረኩ ብሎ ለኢጎ ሳልገዛ መስራትና ህይወቱን መለወጥ እንዳለበት ቤተሰብ ሳይኖረው ሳትማር ትምህርቷን አቋርጣ ያስተማረችውን ወቱን ለመርዳት ያደረገው ነገር እንዲ፣ ፋት ሜት አድርጎኝ ነው። አሁን ጥሩ ደሞዝ ያገኛል መሰለኝ፣ ደውሎልኛል። በጣም ጨዋለች ነው። ስለዚህ ወጣቶችን የማበረታታው ሮቤልን የቀጠረው የኢብር ሞባይል ፋይናንሺያል ሰርቪስ ከፍተኛ ኃላፊ አቶ በውቀት ታፈረንም አግኝተናቸዋል። ይህንን ብለውናል። ከመነሻው ዞቤን እንግዲህ ጠንካራ ልጅ ነው። በእናንተ ፕሮግራም እንዳቀረባችሁት ማለት ነው። እና እኛ ያደረግነው ፕሮግራም እንደተገጣጠም ጠራ ነው። በኛ በኩል ለኤርትራው ሂዶ ከብት ሰጥቶታል። ባህር ባህር ዳር ነው ያው ልጅ ሲ ዝበር ነው። ግራጀታ ያደረገው ነገር ግን ደግሞ የሴሎስ የማርኬቲንግ አገል ስራ ነው ይሰራለን። ለዛ ነው የከጠር ነው ተገቢ ትሬኒንግ ሰጥነዋል። ያው በአንጻር አይጠቀሙ ጥሩ ሚባል ደረስ አለው። ስናየው በየቀኑ መሻሻል የሚያሳይ ራሱን መለወጥ ቴክኖሎጂውን ለማወቅ ጥረት የሚያደርግ ሰዎችን የሚያግዝ እና ቢዝነስን ደግሞ ሰፖርት የሚያደርግ ከሆነ ያገኝ ነው። እኛም ደስተኛ ነው፣ መሰለ ዲሴምበር ላይ ነው። እንዲህ ዲሴምበር ዲሴምበር አንድ ነው በፈረንጆቹ። ሻሳይትን ያጋጅውን ያደረገ ኔትወርክ ምናምን ሆኖታል ማለት ነው። ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን አድማጮቻችን። የሰዎችን ህይወት በየደረጃው የሚያቀሉ ፈጠራዎች ባለቤት የሆኑ ወጣቶችን ከዚህ ቀደም አስታውቀ ናቸዋል፣ ለወደፊቱም እንቀጥላለን። በዛሬ ደግሞ ህሩይ ሳሌን ይዘን መጥተናል። ህሩይ ሳሌ በርኖስ ዲዛይነርስ የተባለ 23 ቋሚና ጊዜያዊ ሰራተኞችን ያቀፈ ድርጅት ተባባሪ መስራች ነው። ድርጅቱ የሰራው የኤፍኤም ራዲዮ መገናኛና መገልበጫ መሳሪያ የኢኖቬሽንና ቴክኖሎጂ ሚኒስቴር ባዘጋጀው ዲዛይን ኢትዮጵያ የቴክኖሎጂ ፈጠራዎች ውድድር ላይ ከአሸናፊዎቹ መካከል አንዱ ሁኗል። ስሙ ቃና ይባላል። ቃና ያለበትን ምክንያት ሰዎች በጆሯቸው የሚያዳምጡት ወይም የሚያንቆረቆሩት ድምፅ ከሚመርጡት የሬዲዮ ፕሮግራም ኤፍኤም ወይም ደግሞ ኤኤም ሊሆን ይችላል። እሱ የሚያዳምጡበት ነው። እኛ ሀሳቡን ስናነሳ ድሮ በስራ ላይ ያለን ኮምፒውተሮችን ነው የምንጠቀመው፣ እና ማዳመጫ ጊዜ የለንም። ስራ እየሰራን ኮምፒውተራችን ላይ ስልካችን የማይሰራ ከሆነ ኤፍኤሞችን ማዳመጥ አንችልም። ስለዚህ የዛን ጊዜ የሚያሰብን ላፕቶፓችን ኤፍ ኤም መሳብችን ማዳመጥ ቢቻል ኖሮ ጥሩ ነበር የሚል ሀሳቦችን ከስራ ባለሮቻችን ጋር አነሳን። ያ ሀሳብ ነው እንግዲህ አድጎ አድጎ ለስልክ፣ ለላፕቶፖች፣ ለዴስክቶፖች፣ ለምንጠቀማቸው የሞባይል አክሰሰሮች በሙሉ ኤፍ ኤም እንድናዳምጥ የሚያግዘን ዲቫይስ ነው ከአፕሊኬሽን ጋር አንድ ላይ የተሰራለት። በምን አይነት መንገድ ለጥቅም እንደሚውል አያውቅ ይሆናል። እንዴት ስራ ላይ እንደሚውል ንገረን እስኪ። አሁን ላፕቶፕ ወይም ዴስክቶፕ ላላቸው ሰዎች በቢሮ ወይም ደግሞ ተማሪዎች በካምፓስ የሚማሩ ተማሪዎች ስልካቸውን ሳይጠቀሙ ፍላሽ ወይም ደግሞ የሜሞሪ ዲስክ የሚመስል ሰክተ ነው የዩኤስቢ ፖርታል ሰክተ ነው ማዳመጥ የምንችልበት የስልካችን ኤርፎን በመጠቀም ወይም ደግሞ የላፕቶፕ ወይም የዴስክቶፕ ድምፅን በመጠቀም የምናዳምጥበት ነው። ሲቪ ያደረግልናል። ሌላኛው ጥቅሙ ስራ ላይ ብንሆን ጥናት ላይ ብንሆን ማዳመጥ እንኳን አሁን ባንፈልግ፣ ይህኛው የምንፈልጋቸው ፕሮግራሞች ከዚህ ሰዓት ከዚህ ሰዓት ድረስ ሪከርድ አድርግልን ድምፁን ቅረጸልን ብንል ቀርጾልን በኋላ በሚመቸን ሰዓት ማዳመጥ እንድንችል የሚያግዘን መተግበሪያና እቃ ነው። ከዚህ የፈጠራ ስራ በተጨማሪ ደግሞ ጎተራ የሚባል አዲስ መተግበሪያ ወይንም አፕሊኬሽን እንደ ጀምራችሁ ሰምቼ ነበረ። ይህስ መተግበሪያ ምንድን ነው የሚሰራው? አገልግሎቱ ጋዜጣን፣ መጽሔትን በፊት የምናገኘው በወረቀት መልኩ ነው። ያንን በዲጂታል ፎርም ቀይረ ነው ነው ወደ ስልካችን። በፊት ጋዜጣ አዘዋሪዎች ነበሩ፣ ወይም ደግሞ አራት ኪሎ ኢትዮጵያ ስላለ ሰው አራት ኪሎ ወይም ብሔራዊ ሄዶ ነው ጋዜጣን ፈልጎ የሚያነበው ጨረታ የሚወዳደረው ወይም ደግሞ የተለያዩ ነገሮችን ከጋዜጣ የሚንፈልጋቸው ነገሮች የምንከታተለው በአሁኑ ሰዓት እነዛ ነገሮች ቀንሰዋል። የጋዜጣ ምርት ምርቶች ወይም ደግሞ በስራም አብዛኛው ሰው ቢዚ ነው እና አራት ኪሎ ድረስ ሄዶ ወይም ደግሞ አዘዋሪዎችን ስለቀነሱ ማግኘት አይቻልም። እኔም አንደኛው የችግሩ ተካፋይ ነው የተለያዩ ጨረታዎችን መከታተል ስለምፈልግ ስለነበረ ያን እድሉ አልነበረን ያለብንበት ቦታ። ስለዚህ ሁሉም ጋዜጦች መንግስት ፍቃድ የሰጣቸው በአንድ ላይ ሆነው አንድ ላይ አፕሊኬሽን ላይ ሰዎች በነጻ የሚያገኙበትን መተግበሪያ ነው እየሰራ ነው። ስለዚህ ማንኛውም ሰው ፈቃደኛ የሆኑ ድርጅቶች መንግስት ፍቃድ የሰጣቸው ጋዜጦች፣ መጽሄቶች እንደዚሁም ቲቪ እና ሬዲዮ በጽሁፍ መልክ ለአድማጮቻቸው ለሚከታተሏቸው የሚያቀርቡበት መተግበሪያ በመነቃቃት ላይ ባለው የኢትዮጵያ የቴክኖሎጂ ምህዳር ውስጥ ነው እንግዲህ እየተንቀሳቀስክ የምትገኘው። ይሄ ምህዳር ምን ያክል ያሰራል? ምን አይነት ፈተናዎችስ አሉት? እናንተ እነዚህን ስራዎች በምትሰሩባቸው ወቅቶች የገጠሟችሁን ፈተናዎችና እንዴት አድርጋችሁ እንደተወጣችኋቸው እስቲ በተወሰነ መልኩ አካፍልን። ማንም ሰው ልስራ ብሎ ሲነሳ መልካም ሀሳብ ከሆነ ተግዳሮቶች ይገጥሙታል። ያንን ተግዳሮቶች ማለፍ ያው እንግዲህ የአንድ ሰው ወይም የአንድ ድርጅትን ጥንካሬ ነው የሚያሳየው። እኛ ይህንን ስራዎችን ስንሰራ ብዙ ብዙ ብዙ ነገሮች ያጋጥመናል። ያው እንደ ኢትዮጵያ በመሆኑም ብዙ የሚያጋጥሙ ችግሮች አሉ። ያው ከሚያጋጥሙን ዋና የምንላቸው የፋይናንስ ችግሮች አሉ። ሌላኛው ደግሞ ቴክኖሎጂን ያለመቀበልም በተለያዩ በመንግስት ባለስልጣናት ላይ ያሉ እንደዚሁም ደግሞ በግል ድርጅቶች ላይ የሚያሉ ሰዎች አሉ። የቴክኖሎጂውን በኋላ አነሳዋለሁ። ስለ ፋይናንስ ወይም ደግሞ ስለ ኢንቨስትመንት ስናወራ ቤት ያለው መኪና ያለው ሰው ነው ብድር ተበድሮ ለኢንቨስትመንት የሚጠይቀው። ሀሳባቸውን ይዘው እንደው ውጭ ሀገር ኢንቨስት አድርጉብን ተብሎ የሚጠይቅበት መንገድ የለም። እነዛ ተግዳሮቶች ዋል ሀሳብ ቢኖረንም ግን ራሳችን በራሳችን ወይም ቤተሰቦቻችን ነው እኛ ላይ ኢንቨስት ነው ያደርጉብን ወደ ቴክኖሎጂን አለመቀበል ወይም ደግሞ በርን አለመክሰት ብዙ ብዙ ችግሮች አሉ። እሱን ያው የትጋት ጉዳይ ነው የሚሆነው አንድን ሰው አንድን ሀሳብን ለድርጅቶች አሁን ለሳይንስ እና ቴክኖሎጂ ወይም አሁን ሚንት ሚኒስትሪ ኦፍ ኮሚኒኬሽን እና ቴክኖሎጂ የሆነው ብዙ ብዙ ጊዜ ተመላልሰን ሀሳባችን ለማስረዳት ሞክረናል። እንደዚሁም ደግሞ አሁን ጣና የሚባለውን እቅና ቢሰጠንም እንግዲህ የተባለውም ወይም ደግሞ ቃል የተገባው ነገር ዛሬ ቀለ አልወረደም። ምንድን ነበረ ቃል የተገባላችሁ? አምስት ነበር አሸናፊዎች የነበርን። እኔ እኛ የወጣን የነበር ሁለተኛ ነበርን። አንደኛ ቃል የተገባ የነበረው ወደ ምርት ይገባል ነው። በመጀመሪያው ደረጃ ወደ ሁለት መቶ ሺህ እስከ መቶ ሺህ ድረስ ምርት ይመረትላቸዋል ከተለያዩ የውጭ ሀገር ኢንቨስተሮች ጋር እናገናኛቸዋለን የሚሉ ቃል የተገቡ ነገሮች ነበሩ። ያው አንድ አመት ከምናምን ሆኖታል። አሁን ሁለተኛ ክረምት ላይ ሲመጣ ሁለተኛ አመት ይሞላል። ሰሁን በደብዳቤ በተደጋጋሚ ጠይቀናል፣ ምንም ምላሽ አላገኘንም። የኢኖቬሽንና ቴክኖሎጂ ሚኒስቴር በቀረበው ቅሬታ ላይ ምላሽ ይሰጠን ዘንድ አመሻሹን ስንሞክር ነበር፣ ሳይቀናን ቀርተዋል። በቀጣዩ ቀናት ምላሽ ካገኘን እናስደምጣችኋለን። ከህሩይ ጋር የነበረኝ ቆይታ ከማብቃቱ በፊት ስለ በርኖስ ዲዛይን የመጭ ዘመን ግብ ጠይቄው ነበር። በርኖስ እንደ ካምፓኒ የምናወጣቸውን ፕሮዳክቶች ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ የምናሰባቸው የተለያዩ ስራዎች፣ ፕሮጀክቶች አሉ። አፍሪካን ብቻ ለምን ታሰበ ኢትዮጵያን ብቻ ለምን አናካልንም ቢባል በስታትስቲክሱ መሰረት በሀያ ሰላሳ ወይም ደግሞ በሀያ ሀምሳ ድረስ አፍሪካ ወጣቶች ወይም የአፍሪካ ህዝብ ግማሹን የዓለምን ህዝብ ይሸፍናል ተብሎ ይጠበቃል። እኛ አፍሪካዊ የሆነ ለአፍሪካ ካልሰራን ማን ይሰራልናል? የኢትዮጵያን የተለያዩ ቴክኖሎጂዎች፣ የተለያዩ ፕሮጀክቶችን የተያይዙት በአሁኑ ሰዓት ብናስብ በውጭ ሀገር ካምፓኒ ያሉ ሀገር ውስጥ ባላቶች አንድ ላይ በመሆን ነው እየተሰራ ያለው ያ ቅኝ ግዛት በተዘዋወሪ እንደመጣ ያህል ነው ለእኛ የሚሰማን። ለሚያድጉ ወጣቶች፣ ለሚያስቡ ወጣቶች እንደዛ የሚሰማ እና እኛ ካልሰራን የውጭ ባለሀብቶች ፈረንጆች መጥተው ነው የሚሰሩ። እዚህ ሰሪነት ወደ ተቀጣሪነት ነው የምንሄደው። ስለዚህ የተለያዩ አፍሪካ ሀገሮች ላይ የሚያጋጥሙትን ኮንፍሊክቶች ለማስቀረት የተለያዩ ነገሮችን መስራት እንችላለን። እንግዲህ የኢትዮጵያ ተስፋ የአፍሪካ ተስፋ ይሆናል ብለን እናስባለን። ተመስ ዲዛይን በማዳመጥ ላይ የምትገኙት ጋቢና ቪኦኤን ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተም እየቀረበ ያለው በተለያዩ የመብት ተከራካሪዎች የመገናኛ ብዙኃን ባለሙያዎችና በሕዝብ ተወካዮች ምክር ቤት ውይይት ሲደረግበት የነበረው የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጅ ዛሬ በሕዝብ ተወካዮች ምክር ቤት ጸድቋል። የፌዴራል ጠቅላይ አቃቢ ሕግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር አቶ ዝናቡ ቱኑ የአዋጁን መጽደቅ በተመለከተ ጠይቀናቸዋል። ዛሬ የህዝብ ተወካዮች ምክር ቤት በዋለው አምስተኛ ዞር መደበኛ ስብሰባው ይሄን አዋጅን አስድቆታል። እንግዲህ አዋጁ ከመነሻ ጀምሮ መሰረታዊ ምክንያቶች ነበሩት ለአዋጁ ዝግጅት ለአዋጁ ዝግጅት አንዱ በተለይም ከቅርብ ጊዜ ወዲህ በለውጡን ተከትለው በሀገራችን እየመጣ ያለው ከዚህ ከጥላቻ ንግግርና ከሀሰተኛ መረጃ ስርጭት ጋር ታይዞ ከፍተኛ የሆነ ጥፋቶች እየተስተዋሉ ያሉበት ሁኔታ ነው አለው። የጦፋት ሄዶ ሄዶ ለሰው ልጅ ሕይወት መጥፋትም ለንብረት መውደምም እንዲሁም አካባቢ ለአንዳንድ መፈናቀልም በማህበረሰብም በአጠቃላይ በህብረተሰቡ ዘንድ የእርስ በርስ መጠራጠርና ስጋቶችንም ሲያክሎ የነበረበት ሁኔታ አለን። የኢንፎርሜሽን ቴክኖሎጂ እድገት ጋር ተያይዞ የመጡ የማህበራዊ ሚዲያዎችን ለዚህኛው አይነት ችግሮች ዋነኛ ምክንያት ተደርጎ ሲወሰዱ የነበሩበት ሁኔታ ከሌሎች ሀገራት ተሞክሮ መነሻ ተደርጎ ይሄኛው አዋጅ እንዲዘጋጅ ተደርጓል። ረቂቁ ላይ በርካታ ባለድርሻ አካላት ሰፊ ተደርጓል። ከመነሻው ጀምሮ የባለሙያዎች መድረኮች ነበሩ። ከዚያም የሚመለከታቸው እንደዚህ የሚዲያ መዋቅር፣ የተፎካካሪ ፖለቲካ ፓርቲ አመራሮች፣ የህግ ባለሙያዎች፣ የዘርፉ በዘርፉ ላይ ጥናትና ምርምር የሚያደርጉ አካላት፣ ዩኒቨርሲቲዎች በሙሉ ውይይት እንዲያደርጉ ተደርጓል። ውይይቱ ከማድረግ በተጨማሪ ደግሞ ረቂቁ ላይ የመጀመሪያው የተዘጋጀ ረቂቅ ላይ ማንኛውም አካል በቀላሉ አግኝቶ የራሱ ይሄ ነው የሚለውን አስተያየቱን እንዲያክልበት ደግሞ በማህበራዊ ሚዲያዎቻችን ጭምር እንዲሰራጭ እና በቀላሉ ሰዎች አግኝቶ አስተያየታቸውን ጭምር እንዲሰጡ የተደረገበት ሁኔታ ነው ያለው። ከአንድም ሁለት ጊዜ ይሄን አስተያየት መነሻ ተደርጎ ሪቫይዝ እየተደረገ የመጣው። በምስተ መጨረሻም ሚኒስትሮች ምክር ቤትም ካለፈ በኋላ ሕዝብ ተወካዮች ምክር ቤት በቀጥታ ውይይት በቋሚ ኮሚቴ ደረጃም እንግዲህ ሰፊ ውይይት ሲደረግበት የነበረበት ሁኔታ ነው ያለው። እንግዲህ ዛሬ ጸድቋል። ዛሬ ከጸደቀ በኋላ ቀጣይ ተግባራቶች ይኖራሉ። አንዱ የሕጉ ተፈጻሚነት ኦልሞስት በነጋሪት ጋዜጣ ከታወጀ ጊዜ ጀምሮ የሚሆን ነው የሚሆነው። እስከዛ ደግሞ በርካታ ዝግጅቶች ማድረግ ይጠበቅብናል። የዝግጅቶች አካሄድ በሁለት መንገድ ይሆናል ብለን እንጠብቃለን። የመጀመሪያው እና ዋነኛው ጉዳይ ይህን አዋጅ ግንዛቤ እንዲያዝ የግንዛቤ ማስጨበጫ ስራዎችን፣ የተለያየ ሰፋፊ መድረኮችን መፍጠር አለብን ብለን አሳበዋለን። ምክንያቱም በርካታ ወጣቶች ጋር መድረስ የሚቻልበት በአክሰስ ሊደረግ በሚችልባቸው ማህበራዊ አውታሮች የኤሌክትሮኒክስም እንደዚሁም የሚዲያ አውታሮችን ጭምር ይህኛው አዋጅ ሊደርስ ይገባል ብለን እናስባለን። የግንዛቤ ማስጨበጡ ስራ ላይ በስፋት የምነግበት ሁኔታ ነው ያለው። ሁለተኛው የህጉ ተፈጻሚነት ላይ ባለድርሻ አካላት አለ። ለምሳሌ ህጉን የሚያስፈጽሙ ተቋማት አሉ። አንዱ የብሮድካስት ባለስልጣን ነው። ብሮድካስት ባለስልጣንም ሀላፍነት አለበት ይህን ህግ ተፈጻሚ እንዲሆን እሱም የራሱን ስራ የሚሰራበት ሁኔታ ነው የሚኖረው። የሰብአዊ መብትም ኮሚሽንም እንደዚሁ ከዚህ ጋር ተያይዘው ክትትል የሚያደርግበት እና ችግሩ ስገጥሙ ደግሞ እንደዚህ የሚያጋልጥበት አግባቦች ላይ እንዲኖር በህጉ ላይ ተቀምጧል። ሰው እነዚህ ባለድርሻ አካላትን ይሄን ህግ የማስፈጸም ሀላፍነት አለባቸው። ሌላው የአስፈጻሚ አካላቱ በቀጣል ሊኖረው የሚገባ ጉዳይ በሚኒስትሮች ምክር ቤት ቀደም ይወጣለታል ብሎ ነው የተቀመጠው። ተወሰኑ እስኪወጣ ድረስ እነዚህ ስራዎች እየተሰሩ ይጠበቃሉ። ከዚያ ያም ሲወጣ ደግሞ ተጨማሪ አቅም የሚሆኑበት ሁኔታ ነው የሚኖረው። አዋጁ ተጨማሪ ውይይት ሳይደረግበትና ሳይከለስ ባለበት ሁኔታ ከጸደቀ ሀሳብን የመግለጽ ነጻነትን ይጋፋል በሚል አስተያየት ሲሰጡና መከራከሪያ ሲያቀርቡ ከነበሩ የአገር ውስጥ የመብት ተሟጋች ግለሰቦች፣ የድርጅት መሪዎች፣ የሕግ መምህር በጸደቀው አዋጅ ላይ ሀሳባቸው ተካተው እንደሆነ ጠይቀናቸው ነበረ። አብዛኞቹ አዋጁን እንዳላዩትና ካዩት በኋላ ሀሳባቸውን እንደሚያጋሩን ነግረውናል። አድማጮች፣ በዚህ ጉዳይ ላይ ጽዮን ግርማ ያሰናዳቸው ዘገባ ምሽት ሶስት ሰዓት ላይ በሚጀምረው መርሃ ግብር ይደመጣል። አሁን እስቲ አንድ ሙዚቃ እንስማ። አንድ ሙዚቃ ጀባ እንላችኋለን። ዛሬ በመላው ዓለም የራዲዮ ቀን እየተከበረ ይገኛል። እኛና እናንተን ያገናኘን ለብዙሃን የእውቀት የመዝናኛ ምንጭ የሆነውን ይህን ግኝት ከዘከሩ ሙዚቃዎች አንዱን በመቀጠል እናሰማችኋለን። ተጫዋቹ ዳሪየስ ራከር ነው። The only way I had a car is after I dropped my mama off where she needed to go. Football tires with the ceiling falling and the windows stuck. But the only thing that I cared about was a radio. we turn it on, turn it up to 10, and everybody would jump on in. የዛሬው የጋቢና ቪኦኤ ስርጭት በዚህ ተጠናቋል። አብራችሁን ስለነበራችሁ በጣም እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ነበር። አቀናባሪያችን ዛሬ ኤልያስ አስማረ ነበረ። ደናደሩ Forget that melody grand down the highway who wants to be the DJ I found a spot on the side of the road you might sound on the radio you gotta real, real good song we'll know it when it comes con radio sagel america